በኦሮሚያ ክልል የተለያዩ ከተሞች የሚገኙ ትምህርት ቤቶች ተማሪዎች መሰንበቻውን በማካሄድ ላይ ያሏቸውን የተቃውሞ እንቅስቃሴዎች ዛሬም ቀጥለዋል። በዛሬዎቹ ሰልፎች ወቅት በአንዳንድ አካባቢዎች የተገደሉ ሰዎች መኖራቸውን ለአሜሪካ ድምፅ የተናገሩ አንዳንድ የአካባቢዎቹ ነዋሪዎችና በአካባቢዎቹ የሚንቀሳቀሰው የኦሮሞ ፌዴራሊስት ኮንግሬስ አመራሮች ተናግረዋል። በተያያዘ ሌላ ዜና በተለያዩ አካባቢዎች በመንግስት ኃይሎች ተወሰዱ ያሏቸውን የሰው ሕይወት እስከ ማጥፋት የደረሱ እርምጃዎችን በመቃወም በተለያዩ ከተሞች ሰላማዊ ሰልፎች ተካሂደዋል። የኢትዮጵያ መንግስት በበኩሉ በአሸባሪነት የሚፈርጃቸውን ሁለት የተቃዋሚ ፓርቲዎች የኦሮሞ ነጻነት ግንባርን ኦነግን፣ እና ግንቦት ሰባትን ተቃውሞዎቹን በመቀስቀስ ይወነጅላል። ከአዲስ አበባና ከዋሽንግተን ዲሲ የተጠናቀሩትን ልዩ ልዩ ዘገባዎች በቅደም ተከተል በዕለቱ አብይርስ ይዘን ቀርበናል። አሉለ ከበደ ያቀርበዋል። እኔ አሁን ከግንቢ ወደ ጉሉ ሰው እየመጣው ነበር። ለክ እና አንጎ ስንቀርብ አካባቢው ተወሮ ነበር። ፌሩ መኪና ቆሜ ወረድልኛ። እዛ ላይ ጫጫታ ሰማን። ከዛ ልክ እዛ ስንደርስ ሬትሬሳ መንገድ ላይ ተቀምጦ ነበር። ህዝብ ጮሀል ፖሊስ ተኩሷል። በዚህ መሀል እንግዲህ ከዛ ላይ ካሉ ጓደኞቼ እንዳጣራሁት ህዝቡና ተማሪዎች ወንጆ ከምትባል ቀበሌ ወደ እናንጎ ሰላማዊ ሰልፍ እየመጡ ነበር። ህዝብም ነበር፣ ተማሪ ብቻ አልነበረም። እዛ ላይ ፖሊሰ ዶል ያስቆማቸው ሞከረ። ከዛ ዛ ቱክ ሲከፈቱ ልክሎት ልጆችም መጡ። ፖሊስ ትቶት ሸሽቶ ወደ ከተማው ተመለሰ። ከዛ ህዝቡ ተከትሎ መጣ፣ ሬሳ ተሸክሞ ማለት ነው። በዛን ሰዓት ህዝቡ እዛ ሬሳ አስቀሚጦ ይጨ ነበር። ፖሊስ ቶክሳል። በቃ ከተማው በሙሉ ተጨናንቆ ነበር። እናንጎ ልክ መኪና መጥቶ አልፈን ወደ ጉልሶ ሄድን ነውን። ከጉልሶ ደግሞ አዲማ በታኝ ተጭኖ ወደ እናንጎ ስመጣ ልክ እነሱ እናንጎ እንደገቡ ደግሞ አሁን አንድ ሰው ሞቷል ብሎ ጓደኛ ይ ጉልሶ ላይ በቀደም ጠሊያ ላይ ልጆች ከሞቱ ወደዚህ መከላከያ መጥቶ ገብተዋል። ማታ መንቀሳቀስ የለም። ልክ ሁለት ሰዓት ሲሆን ቤት ይዘጋል። ሰው ሁሉ ይፈራል። አድማ በታኞች ዱላ ይዞ ጠመንጃ ይዞ ከተማውን ወረው ከተማን ይዞራሉ። መከላከያ ደግሞ መትረየ የተደግ ነው ከተማ ውስጥ ይዞራል። ጉልሶ ደግሞ በመከላከያ የተጠበቀ ነው። እንግዲህ በአሁኑ ሰዓት በምዕራብ ወለጋ በሚገኙ ተጎራባች ከተሞች ጉልሶና እናንጎ በዛሬው ዕለት ተመለከትኩ ያሉትን ለኦሮምኛ ክፍላችን የገለጹት የአካባቢው ነዋሪ ናቸው። የቀደሙት በመንግስት ኃይሎች ተወሰዱ ያሏቸውን የሰው ህይወት እስከ ማጥፋት የደረሱ የኃይል እርምጃዎች በመቃወም የተጠሩ ሰላማዊ ሰልፎች በዛሬው ዕለት በተለያዩ የዩናይት ስቴትስ እና የአውሮፓ ከተሞች ተካሂደዋል። በዋሽንግተን ዲሲ የተካሄደውን እና ከዋይት ሀውስ ቤተ መንግስት እስከ ውጭ ጉዳይ መስሪያ ቤት የዘለቀ ሰላማዊ ሰልፍ ፌኖክስ ሰማ ጊዜር ተከታትሎታል። በዛሬው ዕለት እዚህ ዋሽንግተን ዲሲ በዋይት ሀውስ ቤተመንግስት ፊት ለፊት የተሰባሰቡ ሰላማዊ ሰልፈኞች መቶዎች የሚቆጠሩ ሰላማዊ ሰልፈኞች የዩናይትድ ስቴትስ መንግስት በኢትዮጵያ በተለይ ደግሞ በኦሮሚያ ተማሪዎች የሚደርሰውን እስራት፣ ግድያ እንቃወማለን በማለት ነው እዚህ የወጡት። የዩናይትድ ስቴትስ መንግስት የዲሞክራሲ መርሆቹን እንዲያከብር በኢትዮጵያ መንግስት የሚያደር ያደረገውን እርዳታ እንዲያቆም ይጠይቃሉ። ስቱደንት ቶሎሳ ይባላል። ዛሬ የመጣው ዛሬ ተማሪዎች ኢትዮጵያ ውስጥ የተገደሉ ነው። በዛ ብዬ ነው መጣ እዚህ ዋይት ሀውስ ፊት ለፊት ነው የተገናኘ ነው። የዩናይትድ ስቴትስ መንግስት ምን እንዲያደርግ ልጠይቅ ነው፣ ዜ እንዲተባብርልኝ ልጆች የሞቱ ነው፣ በቀን እየሞቱ ስለሆነ አንድ ነገር እንዲያደርግልኝ፣ ህልፍ እንዲያደርግልኝ ያስከውን። እስኪ ፎቶግራፍ አለ አሳያ። እሱ ደግሞ ይሄ ገበሬዎች፣ መንግስት ገበሬዎችን እያፈናቀለ ነው። ስለዚህ እንዳያፈናቀሉ ብለን ነው ዛሬ አሜሪካ መንግስት እንዲተባብርልኝ የመጣ ማለት ነው። ስሜ ድንቅነሽ ኤርስ እባላለሁ ሞክ የዓለም አቀፍ የሴቶች ማህበር ነው እዚህ የተሰባሰብነው። ለዓለም ወይም ደግሞ ለአሜሪካ ወይም ለዓለም ሕዝብ የኢትዮጵያ ሕዝብ እያለቀ ነው። በተለይ የኢትዮጵያ ህፃናት እየተገደሉ ስለሆነ ይሄ ግድያ ይቁም፣ የሰው መብት ይከበር። ሰው የመኖር ተፈጥሮ አድጎ የኖረበት የተወለደበት አገር መብቱ ተከብሮ እንዲኖር ጥያቄ እያቀረብን ነው ያለ ነው። ይህንን ደግሞ የዓለም መንግስታትም ሆኑ የአሜሪካ መንግስት ዝም ብሎ ማየት የለበትም። እንዲህ ዓይነት አረመኔ ጨካኝ አመራር እኔ አይቼ አላውቅም በሕይወቴ። አይኑን ጨፍኖ ባዶ እጁን የወጣ ህጻን የስድስት ሰባት የስምንት ዓመት አስር ዓመት የዩኒቨርሲቲ ጥሩ ጭንቅላት ያላቸውን እየመረጡ የሚገሉ አመራሮች ስልጣን ላይ ያለው የኢትዮጵያ መንግስት አሁን መሪዎቹ ጅቦች ናቸው። እውነቴን ነው። ከዚህ በላይ እምላቸው ነገር የለ፣ ቃላትም የለኝ። የተፈጠረው ነገር በጣም አስቆጥቷታል። በጣም በጣም ህፃናትን እንዴት ይገላል? ሰው ሰው ከሰው ተፈጥሮ እንዴት ህፃናትን ይገላል? እንዴት ልጆችን ይገላል? ጠበንጃ ይዞ የመጣበትን ሊገል ይችላል። ህፃናት ባዶ እጃቸውን እጃቸውን እንዲህ አድርጎ የሚሄዱትን ልጆች እየገደለ ነው እኮ እያየን ነው እኮ በአይናችን። إيه كاسو يتفكر يا دلم بمن بدنا يا يترصوا بعينو بتلاقي أي ماس ميديا بيجي ميديا لا እኔም በወንድሞቼ ኦሮሞዎች ተማሪዎች ላይ ኢትዮጵያ መንግስት እያደረገ ያለውን ግድያዎች ወንድሞቼ የወንድሞቼን ሐዘን ለመካፈል ለመካፋልና ይህ መንግስት እኔ በቅርብ ጊዜ ነው የመጣሁት እያደረገ ያለውን ለመቃወም ነው። በአውሮፓም በለንደንና በጀርመናዊ ፍራንክፈርት ከተማ ተመሳሳይ የተቃውሞው ሰልፎች ተካሂደዋል። የፍራንክፈርቱን ሰላማዊ ሰልፍ ያስተባበረው ኮሚቴ አባል አቶ አብደላ መሐመድ በሰልፉ ላይ የተለያዩ የኢትዮጵያ ብሔረሰቦች ተወላጆች መሳተፋቸውን እንዲሁም የኢትዮጵያ መንግስት በኦሮሞ ተማሪዎች ላይ የወሰደውን እርምጃና የአዲስ አበባ ማስተር ፕላን ተቃውሞ ማሰማታቸውን አመልክተዋል። ዛሬውን ተቃውሞ እንቅስቃሴ አስመልክቶ በአካባቢዎቹ የሚንቀሳቀሰው የኦሮሞ ፌዴራላዊ ኮንግሬስ ዋና ጸሐፊ አቶ በቀለ ነጋን አነጋግረናል። ዛሬ እንግዲህ ሰላማዊ ሰልፎች በተለያዩ የኦሮሚያ ክልሎች ተካሂደዋል። በባኮ፣ በጌዶ፣ በባብች፣ በቄለም ወለጋ ዞን ደግሞ በየማሎግ፣ በቄለም ወለጋ እንደገና ላሉ ቅሌ፣ ምዕራብ ወለጋ ኢናንጎ፣ በምስራቅ ሸዋ ዝዋይ፣ በኢሉባቦር በደሌ፣ በደቡብ ምዕራብ ሸዋ ወሊሶ፣ እንዲሁም ደግሞ በሰሜን ሸዋ ኩዩ፣ በሰንዳፋ፣ በኬ ዶዶላ፣ ምዕራብ አርሲ ዋገላን በእነኝህ ሁሉ ቦታዎች እንግዲህ ሁሉንም ለመጥቀስ ያስቸግረኛል። በጣም ብዙ ቦታዎች ናቸው። በእነኝህ ቦታዎች ላይ ሰላማዊ ሰልፍ የህዝብ ተቃውሞ ተካሂዷል። እንደገለጹልን ቀደም ሲል ከነበረውም የሰፋ በሚመስል መልኩ በተለያዩ ቦታዎች ሰላማዊ ሰልፎቹ እየተካሄዱ መሆናቸውን ገልጸዋል። በመንግስት በኩል በሚወሰዱ እርምጃዎችም ሆነ ተማሪዎቹ የሚያነሷቸውን ጥያቄዎች ቀደም ብለው ባደረግናቸው ቃለ መልሶች እንደጠቀሱት ሁነኛ መፍትሄ ለማግኘት የሚደረጉ ጥረቶች እየተሳኩ ነው። መነጋገር የሚያስችል ሁኔታ እየተፈጠረ ነው። ምንድን ነው ያለው ሁኔታ ነው። እንግዲህ ለመነጋገር እኮ ኃላፊነትም ፍላጎትም ይጠይቃል። ምንድን ነው በመንግስት በኩል ያው፣ በጠመንጃ ኃይል ብቻ በአቅም በጉልበት ብቻ የመሄድ አዝማሚያ ነው የሚታየው። ትናንትናም ለመናገር እንደሞከርኩት በአሁኑ ሰዓት የሚካሄደው ሰላማዊ ሰልፍም ሆነ የመብት ጥያቄ ህገ መንግስታዊ ነው። አሁን ለምሳሌ ዛሬ በተደረገው ሰላማዊ ሰልፍ ላይ ህዝቡ በሰላም ሰላማዊ ሰልፍ ወጥቶ በሚገልጽበት ሰዓት ከመንግስት በኩል በታጣቂ ዱላ ነው ቆመጥ። አሁን በጣም በጣም ከፍተኛ የሆነ ችግር ውስጥ የከተተው መንግስት የሚወስዳቸው የሀይል እርምጃዎች፣ ድብደባ፣ ትምህርት ቤቶች ውስጥ ገብተው ለምሳሌ በነጆ በግንቢ ዩኒቨርሲቲ ተማሪዎችን ሰልፍ የሚያደርጉ መብታቸውን በአግባቡ በሰላማዊ መንገድ የሚጠይቁትን ወታደሮቹ ይደበድባሉ በቆመጥ። ከዛም አልፎ ዛሬ በባብች አራት ሰው በጌዶ ሁለት ሰው ሞተዋል በኢናንጎ ሁለት ሰው ሞተዋል። እንግዲህ ዛሬ በተለይ ከወትሮው በባሰ ሁኔታ ወደ ከፋ የሀይል እርምጃ እንደተሸጋገረ ነው የሚያመለክተው። መንግስት በዚህ ጉዳይ ላይ ለመነጋገር ፈቃደኝነቱ ያለው አይመስልም። ምክንያቱም እንሄድበታለን፣ እምቢ የሚሉትን ደግሞ እንቀጣለን አይነት አቋም አለ። ምክንያቱም ያው ጉልበት ስላለ በዚያው መስመር ለመሄድ የተወሰነ ነው የሚመስለው። በተጨማሪ ደግሞ ሰላማዊ ሰልፉን ማጠልሸት፣ ሰላማዊ ተቃውሞን ማጠልሸት እንደተለመደው ያው ባለፈው በዘጠና ሰባት እንደተደረገው አይነት ባንክ ሲዘርፉ ተገደሉ ያሉትን አይነት ዛሬም ደግሞ የዛ አይነት ፈሊጥ ተይዟል። ይሄ ደግሞ እንግዲህ ለሀገሪቷም ሆነ ለአለው ገይ መንግስትም እንዝበጃ አይደለም። ዛሬ በየአካባቢው ላይ የተወሰደው እጅግ በጣም ከፍተኛ እርምጃ ነው። ህዝብ እያለቀሰ ነው። የሚቀበሩ ልጆች ቀብር ላይ የሚደረግ አለ። በዛ የተነሳ ይሄ ነዳጅ እንደ መጨመር ነው። ባለው ሰላማዊ ጥያቄ ላይ ኃያል እርምጃ መውሰድ ማለት የበለጠ ብሶት፣ የበለጠ ችግር በህዝብ ላይ ከማድረስ በስተቀረ የሀገሪቱን ጉዳይ በአርቆ ተመልካችነት በረጋ ሁኔታ ምንድን ነው ችግሩ ብሎ የመፍታት አዝማሚያ እስካሁን ድረስ ምንም ምልክት አልታየም። አቶ ደጀኔ ጣፋ የኦሮሞ ፌዴራሊስት ኮንግሬስ ምክትል ዋና ጸሐፊ ናቸው። የአቶ በቀለን ገለጣ በማስረገጥ በዛሬው እለት በተዘዋወሩባቸው አካባቢዎች ተመለከትኩ ያሉትን እንቅስቃሴ ያብራራሉ። በዛሬው እለት በምዕራብ ሸዋ ዞን ጨሊያ አንድ ጨሊያ ወረዳ በጌዶ ከተማ የማስተር ፕላኑ ተቃውሞ እና በዚህ ምክንያት በተለያየ ዩኒቨርሲቲዎች እና ትምህርት ቤቶች በተገደሉ ልጆች እና በታሰሩት ተቃውሞ ባቀረቡባቸው ልጆች ላይ የፌዴራል ፖሊስ የኦሮሚያ ፈጥኖ ፖሊስ እና የኦሮሚያ መደበኛ ፖሊስ እንደዚሁም የቀበሌዎቹ ምልሻ ዘርፎችን ሰብስበው አልፎ ማክሰኞ በሀገር ሽማግሌ በዲሞክራሲያዊ መንገድ ጉዳዩ ይመለስልኝ፣ ለምን እንደዚህ ይደረጋል ብሎ ጠየቁ። ጥያቄ ዛሬ ቀጠሮ ነበራቸው። በቀጠሯቸው መጥቶ ሲጠይቁ በመሀላቸው ሲሄዱ የነበሩትን የሀገር ሽማግሌዎችን ደበደቡ፣ ሰባበረዋቸው። እነኚህ ልጆችን ደግሞ በመተኮስ በጥይት ሰባት ሰው አልቋል ማለት ነው በዚህ ወረዳ። ከእነዚህም ውስጥ ፍቃዱ ግርማ አስራ አንደኛ ክፍል፣ ደረጀ ጋደሳ፣ ሊበንጋሞ ጋሞ፣ ጉድሳ ባይሳ፣ ቱሉባጆ፣ ተሾሜ በየኔ ሙኞች፣ ኮሸንበል፣ ታመነ ተሾሜ፣ ጥላሁን ግርማ የሚባል አምስቱ ከባብች ሁለቱ ከጌዶ ከሚገርሚ ነገር ጥላሁን ግርማ የሚባል የስምንት አመት ልጅ ነው። አሁን እንግዲህ ይሄን ከኋላ እንዲህ አለ በዚህ አለ በዚህ ይሆናል የምሉት እነኝን ሰዎችን የሚቀሰቅስ ሕፃናትንስ ማን ነው? ማን ነው ይገደለው? ማን ነው ይቀሰቀሰው? አምስት ሰው ያለቀበት ከተማ ሶስት መቶ አባወራ አይሞላም ሶስት መቶ አባወራ በማይሞላ ከተማ ውስጥ አምስት ሰው መገደል ማለት እኔ እዚህ ላይ በጣም የሚያሳዝነኝ ኦፒዶ ከአሁን በኋላ የኦሮሞን ህዝብ ማስተዳደር እንዳልቻለ እኔ ደጀኔ ጣፋ ገለታ ባላለው በኦሮሞ ፌዴራልስት ኮንግረስ ምክትል ዋና ጻፊ ነኝ አሁን በሚገልጸው ክልል ደግሞ ዘጠና ሰባት እስከ ሁለት ሺህ ሁለት የፓርላማ አባል ነኝ በዚህ ህዝብ ተመርጬ ዘንድሮም በዚሁ የፓርላማ እጩ ነኝ ከዛ ጊዜ ጀምሮ ከዚህ ህዝብ ጋር ሲታገል ሲያታግሉኝ የወደቁ ልጆች መካከል ነው የወጣው ማለት ነው። አቶ በቀለ በተለያዩ አካባቢዎች በዛሬ ዕለት በተካሄዱ እንቅስቃሴዎች የሞቱ ሰዎች ጭምር መኖራቸውን ገልጸዋል። የኦሮሞ ፌዴራላዊ ኮንግሬስ ምክትል ዋና ጸሐፊ የእርስ ምክትል አቶ ደጀኔ ጣፋ ለኦሮምኛ ክፍላችን በሰጡት አስተያየት ሰባት ሰዎች የተገደሉባቸውን ገልጠዋል። ምናልባት ተመሳሳይ ሊሆን ይችላል። በገለጹት ስምንት ሰዎች ብለዋል። በምን ማረጋገጥ ትችላላችሁ? የሞቱ ሰዎች መኖራቸውን ከተለያዩ አካባቢዎች የሚሰሙት ተጨባጭ መሆናቸውን በምን ያረጋግጡልኛል? አቶ በቀለ ሞተዋል ተብሎ ዘመዶቻቸው ሬሳ ለመቅበር ወስደው ዘ ስፖት ደግሞ እዚሁ ሰላማዊ ሰልፉ ላይ መሞታቸው ተረጋግጠው በአምቡላንስ የተነሱትን እኮ በተጨባጭ የሚነግሩ ሰዎቹ። እርግጥ ነው ሲገደሉ የመውሰድ ሁኔታ ወደ ሆስፒታል፣ የማሸሽ የመሳሰሉ ነገሮች አሉ። ያ ደግሞ ቁጥሩን በጣም ብዙ በተራራቀ መልኩ ትን አይለው እዛ የዓይን ምስክሮች ናቸው የሚነግሩ። መልካም። አቶ በቀለ እንግዲህ እንደ ነገሩኝ ባረቁ አስተዋይነት ባሉት ለችግሩም እልባት በሚሰጥ መልኩ ሁኔታዎች እየተፈቱ አይደሉም፣ እንዲያውም ቀድሞ በተቀሰቀሰው ግጭት ላይ የበለጠ የተባባሰ ሁኔታ የሚፈጥር ነው ብለዋል። እርስዎ እንደው እነኚህ የሰው ህይወት የሚያልፍባቸው ሁኔታዎች እንዲቆሙ ተማሪዎች ያለ ምክንያት ያለ ቦታው ህይወታቸውን እንዳያጡ የተፈጠረውም ቀውስ እንዲረግብና ሁነኛ ተጨባጭ መፍትሄ እንዲገኝ እንደ ፖለቲካ ድርጅት መሪ ምን መደረግ አለበት ይላሉ? በበኩላችሁስ በተጨባጭ ምን አይነት አዋንታዊ እርምጃ ለመውሰድ ተዘጋጅታችኋል? እንግዲህ በመንግስት በኩል እኛ ጥያቄ ቀደም ብለንም አቅርበናል። ለዚህ ሁሉ ምክንያት የሆነው የፌዴራል ስርዓቱን የሚጥፉ የመሬት ዘረፋ ጉዳይ ነው። በተለያየ ስም እየታቀደ ነው። ክልሎች የራሳቸው መብት ስላላቸው በመሬታቸው ላይ ማዘዝ ማስተዳደር ህገ መንግስታዊ መብታቸው ነው። ሌሎች ከተሞችን ወደ አዲስ አበባ የሚቀላቅል ቋንቋን የሚያጠፋ ባህልን የሚያጠፋ እንደገና ደግሞ ከሁሉም በላይ የአዲስ አበባንና የኦሮሚያን ድንበር የሚጥስ ይሄን የመሳሰለ የኦሮሚያ ጨፌ ያወጣው አዋጅ መሻር ያለበት ጉዳይ ነው። ህዝብ አልተቀበለውም። ይህም በግልጽ አይተውታል። ቁ ከዚህም በፊት እኮ ተነግሯል። አምቦ ላይ አቶ አባይ ፀሐዬ ሲናገሩ ወደዳችሁም ጠላችሁም ተግባራዊ ይሆናል። እምቢ የሚሉ ትልቅ እናስገባለን ብለው ሲናገሩ ስንት ሰው እንዲሞት ነው የሚፈለገው? ከአሁን በኋላ ሰው መሞት የለበትም። በሰላማዊ መንገድ የፌዴራል ስርዓቱ ተጠብቆ፣ የክልሎች ድንበር ተጠብቆ እነኚህ የሚባሉ የኦሮሚያ ክልሎች የራሳቸውን የማስተዳደር መብታቸው፣ በመሬታቸው የማዘዝ መብታቸው ሊከበርላቸው ይገባል። የታሰሩ ሰዎች ሊፈቱ ይገባል። ሰው ሊደበደብ ሊገደል አይገባም ጥያቄ ስለጠየቀ የሰለጠነው መንገድ አቅርቦ ማዋየት ነው። በእኛ በኩል ከዚህም ቀደም ጥያቄ አቅርበናል ለመንግስት ሰላማዊ በሆነ መንገድ ባለፈው ዓመትም አቅርበናል። አሁንም እያልን ያለ ነው ይሄ ነው። የጠመንጃ መንገድ ለደርግም አላዋጣው። ብዙ ታንክ በማሰለፍ የህዝብ ድምጽ የህዝብ ጥያቄ መደምሰስ አይቻልም። ስለዚህ ለሀገሪቷም ለእኛም ለመንግስትም የሚጠቅመው በጠረጴዛ ዙሪያ ተወያይተን ይሄን ችግር የምንፈታበት መንገድ ቢፈለግና ይሄ የሀይል እርምጃ ቢቆም የታሰሩ ሰዎች በመጀመሪያ ደረጃ ተፈተው መንገዱ ለውይይት እንዲመቻች ነው ጥያቄ የምናቀርበው። መልካም። አቶ በቀለ ነጋ የኦሮሞ ፌዴራላዊ ኮንግሬስ ዋና ጸሐፊ መፍትሄው መነጋገር ነው፣ በስር ላይ የሚገኙ ሰዎችም ተፈተው መነጋገር የሚያስችል ሁኔታ ሊፈጠር ይገባዋል ብለዋል። በየአካባቢው የሚደረጉ እንቅስቃሴዎችን እንዘግባለን። በመንግስት በኩል የሚገኙ ድምጾችንም ለማግኘት እንጥራለን። ተስፋ እንደጣሉበትም የምትነጋገሩበት ሁኔታ እንደሚፈጠር መልሰን እንደምናገኘው ተስፋ እናደርጋለን። ለአሁኑ ለጊዜው አመሰግናለሁ። እግዚአብሔር ይስጥልኝ። እኔም አመሰግናለሁ አቶ ሉላ በጣም እግዚአብሔር በተቃዋሚ ወገኖችም ሆነ በአካባቢው ነዋሪዎች ተገደሉ የተባሉ ሰዎች ቁጥርም ሆነ ሌሎች ክሶች ለማስተባበል ከክልሉም ሆነ ከፌዴራሉ ባለሥልጣናት እስካሁን የተሰጠ ምላሽ አላገኘንም። በአሸባሪነት የሚፈርጃቸውን ሁለት የተቃዋሚ ፓርቲዎች የኦሮሞ ነጻነት ግንባርን እና ግንቦት ሰባትን ተቃዋሚዎችን መመጠቀስ ወንጀል ግን ተዘግቧል።